ፍሬ አማዮት ክፍል አራት ቁጥር አስራ ሶስት የነህሚያ አመራር ሞዴልነት። እንግዳ ሳይመጣ ሁሉም ሴት እንደሚባለው፣ ብዙዎች መሪነት ቀላል ይመስላቸዋል፣ ግን አይደለም። እውነተኛ መሪነት የሚለካው በችግሮች መካከል በእግዚአብሔር ኃይል አሸንፎ በመውጣት ነው። ነህሚያ የዚህን አይነት መሪ ነበር። ሙሴ በፋሪዮን ቤተ መንግስት የፋሪዮን የልጅ ልጅ ተብሎ ሳለ ከህዝቡ ጋር መከራ ለመቀበል እንደመረጠ ነህምያም በፋርስ አገር በባዕድ ምድር በምቾት ይኖር የነበረ ነው፣ ግን የወገኖቹን የአይሁድን ሕዝብ ከውርደትና ከጉስቁልና ለማውጣት ወደ ኢየሩሳሌም ተመልሶ ብዙ መከራና ፈተናን አልፎ ቅጥሩን አሳደሰ። የሕዝቡን መንፈሳዊ ሕይወት እግዚአብሔር እየረዳው ከዕዝራና ከሌሎችም ሌዋውያን ጋር በመሆን እንድታደስ ምክንያት ሆነ። በዚህም ቆራጥ የመሪነት ተግባሩ በዘካርያስና በዳንኤል የተነገሩት ትንቢቶች ተፈጸሙ። ከዚህ ቀጥሎ ስለ አመራር አንዳንድ ነጥቦችን ከመጽሐፍ ቅዱስ በመውሰድ ለሕይወታችን መመሪያ እንዲሆን ቀርቧል። በዙሪያ ስላለው ሕዝብ ወይም ህብረተሰብ ችግሮች ጠይቀ ተረዳ። ናህምያ ከኢየሩሳሌም ከመጡ ወገኖች ስለፈረሰው ቅጥርና በታላቅ መከራና ስድብ ስላሉ ወገኖች ጠይቆ ተረዳ። ችግሩ ያስለቅስህና ለችግሩ መፍትሄ ለማግኘት በእግዚአብሔር ፊት ስትቀርብ ከእግዚአብሔር መመሪያን ትቀበላለህ። ናህሚያ ችግሩን ከሰማ በኋላ ማልቀስ ብቻ ሳይሆን ስለ ችግሩ በእግዚአብሔር ፊት በጾምና በጸሎት ሲቀርብ እግዚአብሔር ወደ ኢየሩሳሌም ተመልሶ መፍትሄ እንዲፈልግ በልቡ ሸክምን ሰጠው። ለችግሩ መፍትሄ የሚሆኑትን አጋዥ ኃይሎችን አውቀህ አማክረንና አስፈላጊውን እርዳታ ተቀበል ናህሚያ። በንጉሱ ፊት ቀርቦ ዝርዝር ጥያቄዎች በማቅረብ የሚፈልገውን አገኘ። ከታመነ ወገኖች ብትሰማም ችግሩ ወዳለበት ጉብኝት አድርገህ የራሴን ቅየሳ በማድረግ መረጃ ሰብስብ። ናህሚያ ተዘዋውሮ መረጃ አሰባሰበ። ለማድረግ ያሰብ ያሰብከውን ዓላማ ለሚመለከታቸው ግልጽና የእነሱን ተሳትፎና ትብብር ጠይቅ። ህዝቡ ከችግሮቹ ጋር ለብዙ ጊዜ በመኖራቸው የረሱትን እንደገና በማሳወቅ ናህሚያ ኑና የኢየሩሳሌምን ቅጥር እንስራ አላቸው። ሕዝቡም ሽንነሳና እንስራ አሉ። ሁሉም ሲስማሙና እንስራ ሲሉ እግዚአብሔር አብሯቸው ሆኖ እንደሚያከናውንላቸው አመኑ። ስራውን በመልክ በመልኩ አደራጅና ለሰራተኞች አከፋፍል። ናህሚያ ስራውን ለየቤተሰቡ አከፋፍሎ በየአቅራቢያቸው ያለውን እንዲያድሱ አደረገ። ለእግዚአብሔር ለማገልገል ስትነሳ ተቃዋሚዎች ደጋግሞ እንደሚነሱ አውቀህ በእግዚአብሔር ኃይል ተቋቋማቸው። በእነሱም ምክንያት ሥራህን አታቁ። ናህሚያና ህዝቡ ሊሰሩ ሲነሱ ሰንበለጥ፣ ጦቢያ፣ ጌሰም በንቀት በሽንገላ በኃይል ሊቋቋሟቸው ተነሱ። ግን አልተሳካላቸው ከውጭ ብቻ ሳይሆን የውስጥ ችግር እንደሚያጋጥምህ ተረዳና፣ ለዚያም የችግሮቹን መንስኤዎች አውቀ እግዚአብሔርን በመጠየቅ መፍትሄ ፈልግላቸው። ናህምያ ከገጠሙት የውስጥ ችግሮች ጥቂቶቹ፣ አንዳንዶቹ አለቆች ለስራው ራሳቸውን ያለመስጠት፣ ስራውን ለመስራት አይችልም የሚል የተስፋ መቁረጥ ድምጽ አይቻልም የሚል የተስፋ መቁረጥ ድምጽ በወለድ ወገኖቻቸውን የሚያስጨንቁ አለቆችና አራጣ አበዳሪዎችን የመሳሰሉ ነበሩ። ሆኖም ነህሚያ በየተራ የመጡትን የውስጥ ፈተናዎች በእግዚአብሔር ኃይል ተቋቁሞ ተወጣቸው። ስራን መጀመር ብቻ ሳይሆን ከፍጻሜው ለማድረስ ጨክን። ብዙ ጊዜ መጀመር እንጂ መፈጸም ላይ የሌሉ ብዙ ሰዎች አሉ። ነህሚያና ህዝቡ ግን ለስራው በመጨከናቸው ቀጥሮ በ52 ቀናት ታድሶ አለቀ። ስራን ለመምራትና ማሰራት ብቻ ሳይሆን የህዝቡን መንፈሳዊ መታደስ አብረህ አካሂደው። ባለፈው የስራ ክንዋኔ ረክተህ አትቀመጥ። ነህምያ ያደረገው ድብልቁን ህዝብ መለየትና ህዝቡ በእግዚአብሔር ቃል እየተነበበላቸው በንስሐ እንድታደሱ ከእዝራና ከሌሎች ተባባሪዎች ጋር በመሆን አደረገ። ቃል ኪዳናቸውን እንዲያድሱ፣ አስራትና በኩራት እንዲያወጡ፣ እያንዳንዳቸው የጣሉትን አገልግሎት እንዲያነሱና ለእግዚአብሔር ቤት እንዲያውሉ ታደረገ። የው ስልጣን ውክልና እንስጥ። ናህምያ አገልጋዮችን በየስፍራው መሾን ብቻ ሳይሆን ለእነርሱ ተጠሪ የሆኑትን ሰዎች እርሱ ባለበት ጊዜና እርሱ በማይኖርበት ጊዜ ሾሞ ነበር። ገንዘብ ለእግዚአብሔር ቅድሚያ እንዳትሰጥ እንዳያደርግህ ተጠንቀቅ። የእስራኤል ልጆች በንግድ ተጠላልፈው በሰንበት ቀን ይገባያዩ ነበር። ነህምያ በሰንበት ቀን እንዲያርፉ በዚያ ቀን መገበያየትን አገደ። በመጨረሻም በአመራሪህ የሚከተሉትን ተለማመድ። ግልጽ ዓላማ አይኑርህ። በየጊዜው ከእግዚአብሔር ፈቃድ ጋር ዓላማህን አነጻጽረው። ግልጽና ታማኝ ሆነ። ታማኝነት ለምታገለግላቸው ሕዝብና ለጥሬ ጭምር መሆን አለበት። የማትነቀፍ ሁን። ልትነቀፍ ብትችልም ነቀፋው ባዶና ውሸት ይሁን። የጸሎት ሰው ሁን። ስለሆነም የእግዚአብሔርን ኃይልና ጥበብ ለማግኘት ዘወትር ጸልይ። ውጤቱም ለእግዚአብሔር ክብር ያመጣል። መደምደሚያ ወዳጅ አንባቢ ሆይ ይህን ለግል ሕይወትህ ለጋብቻ ሕይወትህ ለቤተ ክርስቲያንና መንፈሳዊ ድርጅት ሕይወትህ ፍሬያማነት ይጠቅማሉ በማለት የቀረቡትን ጽሑፎች ካነበብ በኋላ ምን አሰብህ? መቼም ጽሑፉን ማንበብህና መገምገም አንድ ነገር ነው። በጣም ጠቃሚው ግን መጽሐፉን ከመጽሐፍ ቅዱስ ጋር እያነጻጸሩ በሕይወት ለመለማመድ እና ከትናንት ይልቅ ዛሬ፣ ከዛሬ ይልቅ ነገ የበለጠ ፍሬያማ ሕይወትን ለመኖር ራስን ለመንፈስ ቅዱስ አስገዝቶ ሆኖ መገኘት ሌላ ነገር ነው። ስለዚህም በሕይወትህ ተለማምድሃቸው ለሌሎችም የሚተርፍ ሕይወት ብኖርህ እግዚአብሔር ይከብራል። ዮሐንስ 15፥8 እና 16 አንተም የእግዚአብሔርን ፈቃድ በማድረግህ የሰላምና የእርካታ ኑሮን ትቀዳጃለ። ስለሆነም መጽሐፉን አንብበህ አንብበህ በመጽሐፍ መደርደሪያ ላይ ከማስቀመጥ በየጊዜው እንድታነባውና እንድታሰላስለው ለሌሎችም እንድታስተምርበት በጌታ ፍቅር እለምንሃለሁ። ሆኖም ይህንኑ እያደረግህ ለሚቀጥለው የእግዚአብሔር ፕሮግራም መነጠቅ እንድትዘጋጅ የሚረዳን የሚከተለው ጽሑፍ በማቅረብ የእግዚአብሔርን ጸጋና ሰላም ሰወትር ካንተ ጋር እንዲሆን በመመኘት ጌታ ቢፈቅድ በሌላ ጽሑፍ እስክንገናኝ ለጊዜው እሰናበትሃለሁ እግዚአብሔር እንግዲህ እግዚአብሔር በነገር ሁሉ ይርዳ ለሚቀጥለው የእግዚአብሔር ፕሮግራም መነቀ ተዘጋጅ አሁን አማኞች የምንኖረው በጸጋ ዘመን ውስጥ ነው መላእክት ደቀ መዛሙርት ደቀ መዛሙርትን እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል እንዳሏቸው፣ ጌታ ኢየሱስም እንግዲህ በማታ ቢሆን ወይም በእኩለ ሌሊት ወይም ዶሮ ሲጮህ ወይም በማለዳ ቢሆን፣ ባለቤቱ መቼ እንደሚመጣ አታውቁምና ድንገት መጥቶ ተኝታችሁ እንዳገኛችሁ ተጉ ሐዋር 1፡11 ማርቆስ 13፡35 በማለት ስላስጠነቀቀን የሚቀጥለው የእግዚአብሔር አዳኝ አጀንዳ ለእኛ የእርሱ በሰማይ በደመና መታየትና እኛን ከምድር መንጠቅ ስለሆነ ለዚያ መዘጋጀት ይኖርብናል። እውነተኛዋ ቤተ ክርስቲያን ማለትም እውነተኛ ክርስቲያኖች ይነጠቃሉ። ጌታችን ኢየሱስ ክርስቶስ አዝነው ለነበሩ ደቀ መዛሙርቱ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፤ እንዲህስ ባይሆን ባልኋችሁ ነበር ስፍራ አዘጋጅላችሁ ዘንድ እሄዳለሁና እጄም ስፍራ አዘጋጅላችሁ ዘንድ እሄዳለሁና እጄም ስፍራ ባዘጋጀሁላችሁ እኔም ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደ እኔም መወስዳችኋለሁ። ዮሐንስ 14 1 እስከ 3 በሚመስልበት በሚመልስበት ጊዜ በክርስቶስ አምነው የሞቱት በመጀመሪያ በሚመለስበት ጊዜ በክርስቶስ አምነው የሞቱት በመጀመሪያ ከሞት ይነሳሉ። ዳንኤል 12 ሁለት ራእይ 20 አራት ከዚያም በክርስቶስ አምኖ በሕይወት ያሉት ጌታ ኢየሱስን በአየር ለመገናኘት ይነጠቃሉ ከዚያም ከእርሱ ጋር እስከ ዘላለም ይኖራሉ። ደኛ ተሰሎንቄ 4 16 እስከ 17 ራእይ 26 ዮሐንስ 5 29 ሉቃስ 14 14 ነቢዩ ሄኖክ ከጥፋት ውሃ በፊት በእግዚአብሔር ወደ ሰማይ እንደተወሰደ ዘፍጥረት 5 24 ነቢዩ ኤልያስ ደግሞ በእስራኤል ነገስታት ዘመን በሳት ሰረገላና በሳት ፈረስ ወደ ሰማይ እንዳረገ እኛም አማኞች እንነጠቃለን። ሁለተኛ ነገስት ሁለት አስራ አንድ። ሙሴና ኤልያስ በተራራው ላይ ከኢየሱስ ጋር ታዩ። ሙሴ ከሙታን የሚነሱ ታማኞች ምሳሌ ሲሆን ሄኖክና ኤልያስም ደግሞ የሚለወጡ ታማኞች ምሳሌዎች እንደሆኑ ይተረጎማል ደግሞ ደግሞ እኮ ይህ አይነት መነጠቅ እንዳለ ጌታ ኢየሱስ ለማርታ ተናግሯታል። ሉቃስ 9 28-31 እኔ ትንሣኤና ሕይወት ነኝ። በእኔ የሚያምን ቢሞት እንኳ እንደ ገና ሕያው ይሆናል። በሕይወት ያለ በእኔ የሚያምን ከቶ አይሞትም። ዮሐንስ 11 25-26 ያው ሐቅ በሚከተሉት ጥቅሶች በተመሳሳይ ሁኔታ ሰፍሯል። እንደ እኛ ቆሮንቶስ 15 51-57 ትንሣኤና መለወጥ በተመሳሳይ ሁኔታ ሰፍሯል። ትንሣኤና መለወጥ ቅጽበታዊ ነው፣ በአንድ ጊዜ ይሆናል። ከምስራቅ መብረቅ ወጥቶ እስከ ምዕራብ ብልጭ እንደሚል የጌታ ኢየሱስ መገለጥ እንዲሁ ይሆናል። ማቴዎስ 2427 የጌታ ኢየሱስ በክብር መገለጥ መቼ ይሆናል? መልሱን ማንም አያውቅ። ማቴዎስ 2444 ሆኖም በማናቸውም ጊዜ ይሆናል። ቢሆንም በጌታ ኢየሱስ ላመኑት ዳግመኛ ስለሚመጣበት ጊዜ ስነሳ ቤተ ክርስቲያናት በአብዛኛው ሁለት አይነት ሀሳቦች እንዳላቸው መታወቅ አለበት። ይህም ከሰባት ዓመት መከራ በፊት ወይም ከሰባት ዓመት መከራ በኋላ የሚሉ ናቸው። ከሰባቱ ዓመት በዓለም ወደፊት ከሚመጣው መከራ በኋላ ከሆነ ቤተ ክርስቲያን መከራው ይደርስባታል ማለት ነው። ሆኖም የመከራው ዘመን ለቅዱሳን ሳይሆን ለአይሁዶች እንደሆነ የሚጠቁም ጥቅሶች አሉ ኤርሚያስ 30 7 ምክንያቱም እስራኤሎች እንደ ሕዝብ ጌታችን ኢየሱስ በመጀመሪያ በስጋ ሲመጣ ስላልተቀበሉትና ስለሰቀሉት የሚመጣው በስጋ ልፈርድባቸው ነው። ማቴዎስ 27 22 እስከ 26 ስለሆነም ቤተ ክርስቲያንን አይመለከትም። በዓለም ከሚመጣው ከመከራው ሰዓት እጠብቅሃለሁ ብሎ ለፊላዴልፊያ ቤተ ክርስቲያን ስለሚናገርም ራእይ 3 10 ተጨማሪም በራእይ መጽሐፍ ከአራተኛው ምዕራፍ በኋላ የእግዚአብሔር ቁጣን በዓለም በማውረድ ጊዜ ቤተ ክርስቲያን ስለማትታይና በአስራ ዘጠነኛው ምዕራፍ ላይ ከሙሽራው ጋር ከሰማይ ስለምትወርድ ነው። ለቅዱሳን ጌታ መምጣቱና ጌታ ከቅዱሳን ጋር መምጣቱ ልዩነት አለው። ከቅዱሳን ጋር ሲመጣ ማለት የጌታን ዳግመኛ ወደ ምድር መምጣቱን ይመለከታል። ዳግመኛ ከቅዱሳኑ ጋር መምጣቱን የሚያመለክቱ የሚከተሉት ጥቅሶች አይነት ናቸው። ዘካርያስ 14 5፣ ቆላሴስ 3 4፣ አንደኛ ተሰሎንቄ 13 14፣ ይሁዳ 14። መነጠቅ በሚሆንበት ጊዜ ስመ ክርስቲያን ሁሉ አይነጠቅም፣ እውነተኛ ክርስቲያን እንጂ። በዚያች ሌሊት ሁለት ሰዎች በአንድ አልጋ ይተኛሉ፣ ከእነሱም አንዱ ይወሰዳል፣ ሌላው ይቀራል ላችኋለሁ ሁለት ሴቶች በአንድ ቦታ አብረው ይፈጫሉ አንዷ ትወሰዳለች፣ ሌላኛዋ ትቀራለች። ሁለት ሰዎች በአንድ እርሻ ቦታ ይሰራሉ። አንዱ ይወሰዳል፣ ሌላው ይቀራል። ይህ የሚሆነው በኖህ ዘመን እንደሆነው ጊዜ ነው። ማቴዎስ 24 36-39 ሉቃስ 17 34-36 ከሰማይ ድምፅ ይሰማል። ያም የጌታ ድምፅ፣ አማኞች ብቻ የሚሰሙትና የሚያስተውሉት ይሆናል። በምድር የሚቀሩት ሰዎች ጠዋት ሲነሱ አጠገባቸው ያሉትን እውነተኛ ክርስቲያኖች ያጧቸዋል። እነዚህ ሰዎች ደግሞ ለሕብረተሰቡ ጠቃሚና ታማኞች የነበሩ ናቸው። አስመሳይ ክርስቲያኖች ግን ቀርተዋል። ቤተ ክርስቲያን ከምድር ከተነጠቀች በኋላ በክርስቶስ ወንበር ፊት ስለ ኃጢአቷ ሳይሆን ስለ ስራዋ ለፍርድ ትቀርባለች። አንደኛ ቆሮንቶስ 3 11 እስከ 15 ሮሜ 14 1 እስከ 12 ሁለተኛ ቆሮንቶስ አምስት አስር አማኞች በክርስቶስ ወንበር ፊት ሲቀርቡ ስለ ደህንነታቸው የሚፈርድባቸው ነገር የለም። ምክንያቱም ጌታ ኢየሱስን ባመኑበት ጊዜ ከሞት ወደ ሕይወት ስለ ተሻገሩ ፍርድ የለባቸውም ዮሐንስ 524 3 16 እስከ 17 ፍርዳቸው ጌታ ኢየሱስን ካመኑ በኋላ ምን ያህል ታማኞች ሆነው ለጌታ እንደኖሩና እንዳገለገሉም ለመወሰን ነው 1ኛ ቆሮንቶስ 4 2 ቁጥር 4 ማቴዎስ 20 1 እስከ 16 25 14 እስከ 30 ሉቃስ 19 11 እስከ 27 ደኛ ቆሮንቶስ 3 10 እስከ 15 ቤተ ክርስቲያን ከተነጠቀች በኋላ መንፈስ ቅዱስ አብሯት ስለሚሄድ ሁለተኛ ተሰሎንቄ 2 7 ወደ ምድር ቢመጣም እንደ ብሉ ኪዳን ዘመን ከአንዳንዶች ጋር ብቻ ሊሰራ ስለሚመጣ ዓለም እያደር በሞራል እየወደቀችና ክፋት ወንጀልና አላማ ቢስነት እየተንሰራፋበት ስለሚሄድ ይህ ሁኔታዋ ለሐሰተኞች ክርስቶሶች በብዛት መነሳት መንገድ ይጠርጋል። አንደኛ ቆሮንቶስ አንደኛ ዮሐንስ 2:18 4:3 በመጨረሻም ዋናው ሐሳባዊ መሲህ ይገለጥና እስራኤልን ዘላቅ ዋናው ሐሳ ሐሳዊ መሲህ ይገለጥና እስራኤልን ዘላቂ ይወዳል ሆነ የሰላም ስምምነት ውል እንድትፈራረም ያታልላታል። ዳንኤል 9 7 ይህ ሐሳዊ መሲህ ከሰይጣን ኃይልና ዙፋንን ይቀበልና በምድር ይገዛል ራይ 13 2 ራይ 6 2 እርሱንም ሐሳዊ ነቢይ ያገለግለዋል ራይ 13 14 በዚያን ጊዜ ምድር ከዚህ በፊት ያልነበረ ችግር ውስጥ ትወድቃለች። የእግዚአብሔር ቁጣ ሐሳዊ መሲሁን በተከትሎ አሕዛብ ላይ ለሰባት ዓመታት ይፈርዳል ኢሳያስ 13 6 እስከ 11 ማቴዎስ 24 ራእይ ምዕራፍ 6 እስከ ምዕራፍ 16 ይህንንም የመከራ ዘመን እግዚአብሔር የእስራኤልን ሕዝብ በንሳ ለማደስ ይጠቀምበታል ኤርምያስ 37 ሰካሪያ ዘካርያስ 13 8 እስከ 9 12 10 እስከ 11 ሕዝቅያስ ሕዝቅኤል 36 24 እስከ 28 ሕዝቅኤል ምዕራፍ 37 በሙሉ። ሐሳዊ መሲህ ከእስራኤል የገባውን የሰላም ውል ከሦስት ዓመት ተኩል በኋላ አፍርሶ የምድራስ ሕዝብን ሰብስቦ በእስራኤሎች ላይ በኢየሩሳሌም የአርማጌዶን ጦርነትን ያካሄዳል። ዳንኤል 11 44 እስከ 45 ራእይ 16 12 እስከ 16 ዘካርያስ 14 1 እስከ 2 ጌታ ኢየሱስ ደግሞ ወደ ምድር ተመልሶ በደብረ ዘይት ተራራ ላይ ወርድና ጦርነቱ እንዲያ ከትም አድርጎ ሐሳዊ መሲሑንና ሐሰተኛውን ነቢይ ወደ እሳት ባሕር ጥሎ ሺህ ዓመት በምድር ላይ ይነግሳል። ዘካርያስ 13 13 14 3 እስከ 9 12 6 እስከ 9 14 12 13 15 ራእይ 19 11 እስከ 21 20 4 እስከ 6 ቅዱሳን ከጌታ ኢየሱስ ጋር አብረውት ይነግሳሉ። ራእይ 20 አራት እስከ ስድስት። ከዛ የታላቁ ነጭ ዙፋን ፍርድ ይሆናል። ራእይ 20 ሰባት እስከ አስራ አምስት በመጨረሻም የዛሬቱ ሰማይና ምድር አልፈው ጌታ ኢየሱስ ካመኑት ጋር ለዘላለም በአዲሲቷ ሰማይና ምድር ይነግሣል። ኢየሩሳሌም ሁሉ እግዚአብሔርም ሁሉ በሁሉ ይሆናል። ራእይ 20 ሰባት እስከ አንደኛ ቆሮንቶስ 15 20 እስከ 28። ወዳጄ ሆይ ከዚህ በላይ እንዳነበበው የጌታ መገለጥና የቅዱሳን መነጠቅ በማናቸውም ጊዜ ስለሆነና ከጌታ ጋር ለሺህ ዓመታት በምድር ለመንገስ እድል ያላቸው በዚህ በመጀመሪያው ትንሳኤ የሚካፈሉት ስለሆኑና የዓለም ነገር ሁሉ በእሳት የሚያከትም ስለሆነ ከዚህ ለሚቀጥለው የእግዚአብሔር ፕሮግራም ዝግጁ ነህ? ሁለተኛ ጴጥሮስ 3 11 እስከ 15 ሁላችንንም ለማዘጋጀት እንዲያበቃን የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን፣ አሜን። ራይ 22 17 እስከ 21 አባሪ የፕሮጀክት ፕሮፖዛል ቀረጻ ናሙና ሀ ፕሮጀክቱ የሚካሄድበት አካባቢ ወይም አድራሻ፣ ለ የተጠቃሚዎች ብዛት ወይም ቀጥታ ተጠቃሚ ወይም በተዘዋዋሪ ተጠቃሚ ሀመር ሃ የፕሮጀክቱ ዓላማ እና ግቦች፣ አንደኛ የአጭር ጊዜ ግቦች፣ ሁለተኛ የረዥም ጊዜ ግቦች፣ ምን ለመፈጸም ፕሮጀክቱ እንዳስፈለገ። መ የፕሮጀክቱ ዝርዝር መግለጫ ምን አይነት ፕሮጀክት እንደሆነ፣ ምን እንደታቀደ፣ ለምን በአስቸኳይ እንደተፈለገ፣ ስራ ላይ ፕሮጀክቱ እንዴት እንደሚውል፣ የሚያስፈልገውን የሰው ኃይል፣ መሳሪያ፣ ቁሳቁስ ወዘተ ሰ ድርጅትና አመራር የአስተባባሪው ጽህፈት ቤትን፣ የቤተ ክርስቲያንን፣ የህብረተሰቡን ልማት ሰራተኛውን፣ እያንዳንዱን ሰውና ክፍል ኃላፊነትና ተጠርነት መግለጽ። ከመንግስትና ከተባባሪ ድርጅቶች ጋር የሚደረገውን ግንኙነት ማስቀመጥ። ረ የህብረተሰቡ ተሳትፎና አስተዋጽኦ ከእቅዱ አንስቶ እስከ አፈጻጸሙ ህብረተሰቡ የሚያደርገው ተሳትፎና አስተዋጽኦ ይዘርዘር። ለምሳሌ በገንዘብ፣ በቁሳቁስ፣ በጉልበትም፣ በእውቀት ፕሮጀክቱን በማስተዳደር ይህም በየደረጃው ካለው የመንግስትና የእርዳታ ድርጅት ባለሙያዎች ጋር በመሆን በጋራ ለመስራት ይሆናል። ሰ የፕሮጀክት ግምገማና ሪፖርት ፕሮጀክቱን በየደረጃው እንዴት እንደሚገመገም መመልከት ማመልከት። ፕሮጀክቱ በየጊዜው እንቅስቃሴው ታይቶ ሪፖርት የሚደረግበትን አስተያየትና የሚያስከትለውን ውጤት ሁሉ በግምገማ ውስጥ እና በሪፖርት ማካተት ሸ የፕሮጀክቱ ባጀት የፕሮጀክቱን ባጀት በየዓመቱ ማስቀመጥ ቀ የፕሮጀክቱን ባጀት ማጠቃለያ መስራት በ የመንግስት ሚናን መግለጽ ፕሮጀክቱ በሕብረተሰቡ ተቀባይነት ያገኘና ከመንግስት የልማት ፖሊሲ ጋር የሚጣጣም መሆኑ ለምን ያህል ጊዜ በነማን አስተባባሪነት በምን ያህል ባጀት እንደሚሰራ ከታወቀ በነዚህ ከእነዚህ አባላት ጋር መፈራረምን ይጠይቃል።